ዘርፍ የመሰናዶ አድማጮች እንደምን አመሻችሁ። የህዳር ሁለት 2014 ዓ ም የሐሙስ ምሽት መሰናዷችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ዕለት በአማራ ክልል ንፋስ መውጫ ከተማ አድርሶታል ባለው ጥቃት ዙሪያ ሪፖርት አውጥቷል። በዚህ ዙሪያ ዘለግ ያለ ዘገባ አለን። በተመሳሳይ በትላንትናው ዕለት ዩማን ራይትስ ዋችም ሪፖርት አውጥቷል። እሱንም የምንቃኝ ይሆናል። በሌላ ወጣት ተኩር ርዕስ ደግሞ በሰአቱ ህክምና ሚኒስተር ያስታጠቃ ላይ እንዴት አድርጎ ያለኝ ምስል ያለኝን እውቀት እንዴት አድርጎ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችን ደግሞ መድረስ ይችላል የሚለው ነው። የሰማችኋት በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የመጨረሻ ዓመት የህክምና ተማሪ የሆነችውን ሲትራ ኑረዲንን ነው የህክምና ተማሪዎች የዩኒቨርሲቲ ህይወት ምን ይመስላል በሚለው ዙሪያ ዘለግ ያለ ዘገባ አጠናቅረናል አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ ንጉሱ ታምሬይ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው አሁን ወደ ዜናዎቹ እንለፍ አመሰግናለሁ ኤደን። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት የህወሓት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን እንዲሁም ሆስፒታሎችና የህክምና ተቋማትን መዝረፋቸውን አስታውቋል። ጥቃት የደረሰባቸውን ሴቶች፣ ሆስፒታሎችና የህክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ሕዋት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸው እንደሚያሳይ ጠቁሞ፣ ሁኔታው በሰብዓዊነት ላይ የደረሰ ጥቃት ነው ብሏል። የኢትዮጵያ መንግስት በሽብርተኝነት የፈረጀው ህወት ወይም የትግራይ ኃይሎች በበኩላቸው ያስነገሩት መግለጫ ላይ አምነስቲ በትግራይና በሌሎች የኢትዮጵያ ክፍሎች ባለፈው አንድ ዓመት የደረሱ የመብት ጥሰቶችን ስለማጋጡ እውቅና ሰጥቶ የአሁኑ መግለጫ ግን በርቀት በተደረገ የቪዲዮ ግንኙነትና ለራስ ባደሉ የክልሉና ፌዴራል ባለሥልጣናት ምስክርነቶች ላይ በመመስረቱ የሚረብሽ የመረጃ አሰባሰብ ግድፈት እንዳለበት አስታውቀዋል። ፈጻሚው ማንም ይሁን ማንም የትግራይ መንግስትና ህዝብ ተፋላሚ ባልሆኑ ሰዎች ላይ የሚደርሱ የወሲብ ጥቃቶችና የጭካኔ ተግባራትን እንደሚያወግዝም አስታውቋል። ተፋላሚ ያልሆኑ ሰዎች ተጎድተው እንደው ለዚህ ዘግናኝ ጥቃት ሰለባዎች ሀዘኑን መግለጽ እንደሚወድ ያስታወቀው ኃይሉ በምርመራ የኃይሉ አባላት ይህንን መሰል ወንጀል መፈጸማቸው ከተረጋገጠ ለፍርድ እንደሚቀርቡ ጠቁሟል። ይህ በእንዲህ እንዳለ ወደ ትግራይ ክልል ሰብአዊ ረዴት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መደፈር ድርጊት ሰለባዎችን እየጎዳ መሆኑን ሂዩማን ራይትስ ዎች የተሰኘ የመብት ተሟጋች ድርጅት አስታውቋል። በጉዳዩ ላይ ዘለግ ያለ ሪፖርት በቅርቡ ያወጣው ተቋም በአስቸኳይ ምግብና መድኃኒት ወደ ክልሉ እንዲገባ እንዲፈቀድ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። ባለ89 ገጹ የሁማን ራይትስ ዎች ሪፖርት ያንን ቀን ሁሌም ማስታውሰዋለሁ የሚል ርዕስ ያለው ሲሆን በትግራይ ክልል ለሚገኙ ፆታን መሠረት ያደረገ ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅም ነው። የአፍሪካ ህብረት የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች ኢትዮጵያ መንግሥትንም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነፃ አውጪ ግንባር ህወሓትን ጨምሮ የመብት ረገጣ እንዲያቆሙ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደረግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሁማን ራይትስ ዋች አሳስበዋል። በካሜሩን በአንድ ዩኒቨርሲቲ ማስተማሪያ አዳራሽ ላይ በተወረወረ በቤት ውስጥ የተሰራ ቦምብ 11 ተማሪዎች እንደቆሰሉ የዩኒቨርሲቲው ምክትል አስተዳዳሪ ተናግረዋል። ጥቃቱ የደረሰው በግጭት እየተናጠ ባለው የካሜሩን እንግሊዝኛ ተናጋሪ ክልል ውስጥ ነው። ቦያ የተሰኘው ዩኒቨርሲቲ ምክትል አስተዳዳሪ ኦሬሄ ጎማ ማንጋ እንዳሉት አንድ ወንድና አስር ሴት ተማሪዎች ቆስለዋል። ሁሉም በመልካም ሁኔታ እንደሚገኙ ሲአርቲቪ ለተሰኘ የመንግስቱ ራዲዮ ጣቢያ ገልጸዋል። ቦያ የደቡብ ምዕራብ የካሜሮን ክልል ዋና ከተማ ናት። ደቡብ ምዕራብና ሰሜን ምዕራብ ቀጠናዎች የፈረንሳይኛ ቋንቋ ተናጋሪ በሚበዛባት ሀገር በዋነኝነት እንግሊዝኛ የሚነገርባቸው ቦታዎች ናቸው። በፈረንሳይኛ ተናጋሪያን የበላይነት ምክንያት ለአስርት ዓመታት የዘለቀ መድልዎ ተፈጽሞብናል ያሉ ታጣቂዎች የጀመሩት ዘመቻ ተስፋፍቶ በ2017 ጥቅምት ወር ላይ እንግሊዝኛ ተናጋሪው ቀጠና ነጻ ሀገር የመሆን ጥያቄ እንዲያነሳ አድርጎታል። እስካሁን ግጭት 3500 ሰዎችን ቀጥፈዋል። 700 ሺህ ሰዎች ደግሞ ከቤታቸው እንዲፈናቀሉም ተገድደዋል። ባለፈው አንድ ዓመት ግጭቱ ቢበረታም መንግስት ያልሆኑ ድርጅቶች ግን የቅርብ ጊዜ መረጃ አልሰጡም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ራሺያ በዩክሬን ድንበር አቅራቢያ የምታደርገው የጦር እንቅስቃሴ ሀገራቸውን እንዳሳሰበ ተናግረዋል። ከዩክሬን የውጭ ጉዳይ ሚኒስትር ድሜትሮ ኮሊባ ጋር ተገናኝተው ያወሩት ብሊንከን ያልተለመደ የተባለው የራሽያ የጦር እንቅስቃሴ እንዳሳሰባቸውና ሀገራቸው ሁኔታውን በቅርበት እየተከታተለችው እንደሆነም አስታውቀዋል። ከአጋሮቻቸው ጋር እንደሚማከሩበትም ተናግረዋል። ዩናይትድ ስቴትስ በሁለቱ ሀገራት መካከል ያለው ውጥረት እንዲረግብ ስትጥር መቆይቷንም አስታውሰዋል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። ጋቢና ቪኦኤ የሐሙስ ምሽት ህዳር 22 2014 ዓ ም ሬዲዮ በቴሌቪዥን መሰናዶ ይቀጥላል። በኢትዮ ሳት ላይ እንዲሁም ደግሞ በቪኦኤ አማርኛ ፌስቡክ ገጽ ላይ ዝግጅቶቻችንን መከታተል ትችላላችሁ። ለዕለቱ አብይ ወደ አደረግነው እስ እንሻገር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትና ዕለት ባወጣው አዲስ ሪፖርት የህወሀት ታጣቂዎች በአማራ ክልል ተቆጣጥሮት በነበረው በንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችንና የህክምና ተቋማትን መዝረፋቸውንም አስታውቋል። ጥቃት የደረሰባቸውን ሴቶች ሆስፒታሎችና የህክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሀት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር ሰባ አንድ ሴቶች መደፈራቸውን እንደሚያሳይ ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምጽ ከዚህ ቀደም በተጠቀው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ያነጋገረ ሲሆን በጉዳዩ ላይ እስካሁን ከህወሀት በኩል የተባለ ነገር የለም። የሪፖርቱን ዝርዝር ስመኝሽ የቆየ እንደሚከተለው አጠናቅረዋለች። አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሀት ታጣቂዎች ከነሐሴ 6 እስከ ነሐሴ 12 2013 ዓመተ ምሕረት ለአስር ቀን ተቆጣጥረውት በነበረው የአማራ ክልል ነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን ማረጋገጡን አስታውቋል። በድርጊቱ ጥቃት የደረሰባቸውን 16 ሴቶች ማነጋገሩን የገለጸው አምነስቲ የህወሀት ታጣቂዎች ሴቶቹን ማንነታቸውን መሰረት ባደረገ ሁኔታ አዋራጅ ስድብ ይሰድቧቸው እንደነበርና የመ መንግስት ታዋጊዎች የትግራይ ሴቶችን በመድፈራቸው ለብቀላ እንደሚደፍሯቸው እንደነገሯቸው በሪፖርቱ ላይ ጠቅሷል። አምነሴ ካነጋገራቸው በንፋስ መውጫ ጥቃት ከደረሰባቸው ሴቶች አንዷ ስሟን በእምነት ሲል የጠቀሰው የ45 ዓመት ሴት ስትሆን የህወሀት ታጣቂዎች ነሐሴ 8 ቀን ወደ ቤቷ መምጣታቸውንና ቡና እንድታፈላላቸው ካደረጉ በኋላ ለሶስት እንደደፈሯት ተናግራለች። ሌላዋ በከተማው ምግብ በመሸጥ ትተዳደር የነበረች የሰላሳ ዓመቷ ገበያነች በበኩሏ የደረሰባትን የመድፈር ጥቃት ለአምነስቲ ስታስረዳ ያደረሱብኝን ለመናገር ቀላል አይደለም። አስገድደው ደፍረውኛል። ሦስቱም የደፈሩኝ ልጆቼ እያለቀሱ እያዩ ፊት ለፊት ነው። ትልቁ ልጄ አስር ዓመቱ ነው። ሁለተኛው ደግሞ ዘጠኝ ዓመቱ ነው። የህወሀት ወታደሮች ሲደፍሩኝ ልጆቼ እያለቀሱ ነበር። የሚፈልጉትን ካደረጉ በኋላ ጥለው ሄዱ። በተጨማሪም ደብድበውኛል። የነበረኝን ሽሮና በርበሬም ወስደዋል። ልክ እንደሚተኩሱብኝ ጠመንጃቸውን እላዬ ላይ ይደግኑ ነበር። በአራት የህወሀት ታጣቂዎች መደፈሯን የገለጸችው የ28 ዓመቷ ሀመልማል በበኩሏ የ10 ዓመት ልጇ እያየ መደፈሯን ገልጻ እርሷን የፈለጉትን እንዲያደርጉ ልጆቿን ግን እንዳይገሉባት ትለምን እንደነበር መናገሯን ሪፖርቱ አካቷል። የህወሀት ታጣቂዎች ሴቶቹን ከመድፈር በተጨማሪ ቤታቸውን መዝረፉን የጠቀሰው የአምነስቲ ሪፖርት አብዛኛዎቹ ጥቃት የደረሰባቸው ሴቶች ከእጅ ወደ አፍ ኑሮ የነበራቸው በዝቅተኛ ገቢ ይተዳደሩ የነበሩ መሆናቸውን ገልጿል። ጥቃቱ በደረሰበት ወቅት ዘጋቢያችን አስቴር ምስጋናው ወደ ንፋስ መውጫ ከተማ ተጉዛ ያነጋገረቻቸው እድሜያቸው በሀምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ሁኔታውን ለአሜሪካ ድምጽ ባስረዱበት ወቅት የህወሀት ታጣቂ ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን እቤታቸው ድረስ በመጣ በአንድ የህወሀት ታጣቂ መደፈራቸውን ገልጸው ነበር።

ሌላዋ በወቅቱ ያነጋገርናት በሰላሳዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችልን የሶስት ልጆች እናት ስሟ በተመሳሳይ እንዳይጠቀስ የጠየቀች ሲሆን በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች። ከተቀመጥኩበትም ሶስት አራቱ ነው መጡብኝ። ከመጡም ዛ በኋላ አንዱ ልጅ ነፍስ ያወቀ ነው እሪ ሲል እመታለሁ ግላ ያለሁ ያው በቃ ተሸፈኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት ነው። አዛን በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይዞ ብሄድ የረሊዥን ብዬ ስታገር ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ፣ እንደ ተጎዳ ነው የምነግርሽ። ዳለ መለ ጥልጥ ነው ያልኩት። ሁለተኛ ልጅ እሪ ያለበትን ያው ልጅንም መጥተውታል። ህፃን ነው፣ የስምንት አመት ልጅ ነው መጥተውብኛለች እና ምንም አልችልም ያው እኔን ሲያረግ ልጆች ዓይናቸው ፈጦ ጉድ በሌላ በኩል ህወሓት በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዙ የሚቀርቡ ውንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ የተናገሩት መንግስት በአሸባሪነት የፈረጀው የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ አዲስ የወጣውን ሪፖርት አስመልክቶ ሲናገሩ ጥቃት ከደረሰባቸው ሴቶች የሰማናቸው በህወሀት ታዋጊዎች የተፈጸሙት እጅግ አስከፊ ድርጊቶች የጦር ወንጀል መባል የሚችሉ በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው ሲሆን የህወሀት ታጣቂዎች በሰብአዊ መብት ላይ የሚደርሱትን ጥቃትና ጾታንና ወሲብን መሰረት ያደረገ ጥቃት መውጣትን ጨምሮ ያለም አቀፉን ሰብአዊ ሕግ ጥሰት በአስቸኳይ ማቆም አለባቸው። አመራሩ እንደነዚህ አይነት ጥቃቶችን ሊታለፉ እንደማይችሉ በግልጽ ማሳወቅና ይህን ድርጊት የፈጸሙትን ተጠርጣሪዎች ከኃላፊነታቸው ማንሳት አለባቸው ብለዋል። የአምነስቲ የምስራቅ አፍሪካ አጥኚ የሆኑት አቶ ፍስሀ ተክሌ በበኩላቸው ለአሶሲትድ ፕሬስ ሲናገሩ ይሄ በዘጠኝ ቀን ብቻ መፈጸሙ እጅግ አስደንጋጭ ነው ብለዋል። አምነስቲ በከተማዋ የተመለከተው ማንነትን መሰረት ያደረገ ስድብ ና ጥቃት እንዲሁም የቡድን መድፈር በትግራይ ከነበሩ ጋር ተመሳሳይ መሆኑንም አመልክተዋል። አምነስቲ የሴቶቹን ጥቃት በተመለከተ ዛሬ ባወጣው ሪፖርት በህወሀት ታጣቂዎች የመድፈር ጥቃት የደረሰባቸው ሴቶች በአካላቸውና በአይምሯቸው ላይ በደረሰባቸው ጉዳት ስቃይ ላይ መሆናቸውን እንደገለጹለት ና ለጀርባ ህመም፣ ደም የቀላቀለ ሽንት፣ የመራመድ ችግርና የአምሮ ጭንቀት መጋለጣቸውንም ጠቅሷል። ሪፖርቱን ለማጠናከር የከተማውን መንግስት የሴቶች ህጻናትና ወጣቶች ቢሮ ማነጋገሩን የጠቀሰው አምነስቲ ህወሀት አካባቢውን ተቆጣጥሮ በነበረበት ጊዜ ሰባ አንድ ሴቶች የመደፈር ጥቃት ደርሶባቸው ማመልከታቸውን እንደነገሩት ጠቅሷል። ከፌዴራሉ የፍትህ ሚኒስቴር የተገኘው ቁጥር ደግሞ ሰባ ሶስት እንደሚደርስም አስቀምጧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሀት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን ከአስር ቀናት በፊት የኢትዮጵያ ፌዴራል ፖሊስ እና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ህግ ዘርፍ በጋራ ባወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አስታውቀው ነበር። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን በ109 ሴቶች ላይ ያስገድዶ መድፈር መፈጸሙንና በ165 ሰዎች ላይ የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ሪፖርቱ ይፋ በ ተደረገበት ወቅት መግለጫውን የሰጡት የፌዴራል ጠቅላይ አቃቤ ህግ ዘርፍ ሚኒስቴር ዴኤታ አቶ ፈቃዱ ጸጋ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ ይህም ብለዋል። እስካሁን በምርመራ ሂደት ማረጋገጥ ነው። በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ ሰባ ሦስት ሴቶች አስገድዶ መደፈራቸውን በአማራ ክልል ሰሜን ጎንደር ዳባት ደባርቅና ዜሌማ ንስ ወረዳ አይጠ ሴቶች አስገድደው መደፈራቸውን፣ በአፋር እስካሁን ሪፖርት የተደረጉ ሰባት ሴቶች አስገድደው መደፈራቸውን አረጋግጠናል። በተጨማሪም አቶ ፈቃዱ የተፈጸሙት ጥቃቶች እጅግ ዘግናኝ ዘግናኝና ለመናገር የሚከብዱ ናቸው ብለው ነበር። ሴቶቻችን ሲደፍሩ የነበሩት የምናወራረደው ሂሳብ አለ የእኛ እናቶች ተደፍረዋል እና እናወራረዳለን የሚሉ ቃል ፋኖ ለአማራ ብዩ ሀይል መከላከያ እናቶቻችንን ደፍሯል፣ እናትን በመድፈር እናወራርጋለን። ቃል በቃል ይጠቀሙ የነበረው ብዙ ምስክርነታቸውን የሰጡ ግል ተበዳች የገለጹት አገላለጽ ስለሆነ ነው። አንዲት ሴት ከሁለት እስከ አስራ አምስት በሚደርሱ ሰዎች በተደጋጋሚ እንድትደፈር የሆነችበት። አስራ አምስት ሰዎች እያልኳቸው ያለሁት በተለያየ ቀን ነው። ሁለት ሶስት ሰው እያልኳቸው ያለው በተለያየ ቀን ነው፣ በአንድ ጊዜ በተከታታይ ነው። አንተ ግባ አንተ ወጣ እየተባለ አስገድሎ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ ሆኖ የግብር ስጋ ግንኙነት የተፈጸመባቸው ሴቶቻችን ላ ጎሳዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት ይህንኑ ሁኔታ ያጠናከረው የዛሬው የአምነስቲ ኢንተርናሽናል ሪፖርት በከተማው የሚገኙ የሕክምና ተቋማት በህወሀት ታጣቂዎች በመውደማቸው ና በመዘረፋቸው የመደፈር ጥቃት የደረሰባቸው ሴቶች አስቸኳይ የእርግዝና መከላከያ የኤች አይቪ ምርመራ ና ሌሎች በወሲብ የሚተላለፉ በሽታዎች ሕክምና አገልግሎት ማግኘት እንዳልቻሉ እንዲሁም ከደረሰባቸው ጉዳት ማገገም እንዲችሉ የማማከር አገልግሎት እንዳላገኙ የአምነስቲ ሪፖርት ጠቅሷል። እንደ ምሳሌም አስገድዶ የመድፈር ጥቃት የደረሰባት የ20 ዓመቷ ሰላማዊት በደረሰባት ጥቃት ምክንያት ማርገዟን ብትገልጽ ምንም አይነት የህክምና አገልግሎት አለማግኘቷን አምነስቲ በሪፖርቱ አካቷል። አምነስቲ ያነጋገረው ተመሳሳይ አገልግሎት ይሰጥ የነበረ አንድ መንግስታዊ ያልሆነ ድርጅትም መንግስት የሰብአዊ እርዳታ በሚሰጡ ድርጅቶች ላይ ባለው አቋም ምክንያት ባደረበት የጸጥታ ስጋት አካባቢው ላይ እርዳታ መስጠት እንዳልቻለች አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶ ነው። ወደ ሌላ ተመሳሳይ ዘገባ ደግሞ እንሻገር። የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ረድኤት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን በትላንትናው እለት ሂውማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት አስታውቋል። በጉዳዩ ላይ በትላንትናው እለት ዘለግ ያለ ሪፖርት ያወጣው ተቋሙ በአስቸኳይ ምግብና መድኃኒት ወደ ክልሉ እንዲገባ እንዲፈ ቀድ እንዲሁም ለዓለም አቀፍ ምርመራም መንግስት ድጋፍ እንዲያደርግ ጠይቋል። ሀብታሙ ስዩም የሪፖርቱን ጥቅል ሁኔታ በወፍ በረር ያስቃኘናል። ባለ 89 ገጹ የሁማን ራይትስ ዎች ሪፖርት ያን ቀን ሁሌም ማስታውሰዋለሁ የሚል ርዕስ ያለው በትግራይ ክልል ለሚገኙት ጾታን መሰረት ያደረጉት ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅ ነው። ኢትዮጵያ መንግስት ወደ ትግራይ ክልል እርዳታ እንዳይገባና አስፈላጊ አገልግሎቶች እንዳይሰጡ መገደቡ በክልሉ የሚገኙ ጤና ተኮር ተቋማት ከመውደማቸው ጋር ተዳምሮ የወሲብ ጥቃት ተጎጂዎች እጅግ አስፈላጊ የሆኑ እንክብካቤዎችና ሕክምናዎችን እንዳያገኙ እየከለከላቸው ነው ብሏል። የሰብዓዊ መብት ተሟጋቹ ተቋም በሰሜን ኢትዮጵያ ግጭት ከተቀሰቀሰበት የጎጎሳውያኑ ህዳር 2020 ወዲህ ተገደው በተደፈሩ እድሜያቸው ከ6 እስከ 80 ዓመት በሆናቸው ሴቶች ላይ ደርሰዋል የተባሉ አደገኛ የጤና ጉዳቶችን ቀውሶችና መገለልን መመዝገቡን ያስታወቀው ተቋሙ የኢትዮጵያ መንግስት ክልሉን መክበቡ በቂና ቀጣይ ምላሽ ለተጎጂዎች ብሎም የወደመውን የክልሉን የጤና ስርዓት ለመጠገን የሚችሉ ምላሾች እንዳይሰጡ በመከልከል ያስከተለውን ሰብዓዊ ጥፋት በጉልህ እንዳሳየም አስታውቀዋል። በጦርነቱ የመጀመሪያ ያገኙ ራት ተፋላሚ ወገኖች የተንሰራፋ ወሲባዊ ጥቃት ፈጽመዋል። ሆን ብለው የጤና ተቋማት ላይ በማነጣጠራቸውም ሰለባዎችና ማህበረሰቡን አናግተዋል ያሉት የተቋሙ የሴቶች መብት ጥበቃ ቡድን ኃላፊ ኒሻ ቫሪያ ከሰኔ ጀምሮ መንግስት የጀመረው ከበባ ተጎጂዎች የህክምናና ማህበረሰብ ነክ የስነ ልቦና እንዲሁም የአእምሮ ጤና እገዛ እንዳያገኙ በማድረግ ጥምር ጉዳት ማድረሱን ተናግረዋል። በኢትዮጵያ ፌዴራል ኃይሎችና አጋሮቻቸው ማለትም በኤርትራና አማራ ክልል ኃይሎች ቁጥጥር ስር ባሉ ስፍራዎች አስገድዶ መድፈር በቡድን መድፈር፣ ወሲባዊ ባርነትና ማሰቃየት ቤተሰብ አባላትን ከመግደል መደብደብና ዘርን መሰረት ያደረጉ አስነዋሪ ቃላትን ከመጠቀም ጋር ተዳምረው መፈጸማቸውን ያወሰው ተቋሙ የትግራይ ኃይሎችም በክልሉ በሚገኙ የኤርትራ ስደተኞችና በአማራ ክልል በሚገኙ ሰላማዊ ሰዎች ላይ አስገድደው መድፈር ግድያና ሌሎች የመብት ጥሰቶችን መፈጸማቸውንም አስታውቀዋል። የውስራዊ ጥቃት ተጎጂዎች ያስፈልጋቸዋል ተብለው ከተጠቀሱት የሕክምና አገልጋሎቶች መካከል የጽንስ ማቋረጥ፣ የኤችአይቪ እና ሄፓታይተስ ቢ በሽታዎች ሕክምና፣ ለተሰበረ አጥንት፣ በስለት ለደረሰ ቁስለትና አሰቃቂ ፌስቱላ የሚሆኑ የሕክምና አገልግሎቶች ተጠቅሰዋል። ተጎጂዎች ለደረሰባቸው ጭንቀትና ድህረ አሰቃቂ ትዕይንት ድብርት ፖስት ትራማቲክ ዲስትረስ ድጋፍ እንደሚያስፈልጋቸውም ተጠቁሟል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች ኢትዮጵያ መንግስትም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነፃ አውጪ ግንባር ህወሓትን ጨምሮ የመብት ረገጣን እንዲያቁሙ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደርግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሁማን ራይትስ ዎች አሳስቧል። ተቋሙ ይህንን ሪፖርት ለማጠናቀር ወደ ሰላሳ የሚጠጉ የጤናና የረዴት ሰራተኞችን፣ ለጋሾችን፣ የወሲብ ጥቃት የደረሰባቸውን ተጎጆዎችና ምስክሮችን ማናገሩን ከዚህ በተጨማሪ ደግሞ ከአርባ ላይ ተጨማሪ ግለሰቦችን ስም ያልተጠቀሰበት የሐኪም ማስታወሻዎችን ከአገልግሎት ሰጪዎች ማግኘቱን፣ በስልክና በጽሁፍ ከትግራይ ክልል ባለሥልጣናት ጋር ቃለምልልስ ማድረጉን፣ ከኢትዮጵያ መንግሥት በኩል ግን መረጃ ለማግኘት ያቀረበው ጥያቄ መልስ ለማግኘቱን አክሏል። ሰርቬ ይቀጥላል። አሁን ደግሞ ቀለል ወዳለ ወጣት ተኮር ዘገባ እንሻገር። ተከታዩ ዘገባችን በህክምና ትምህርት ቤት ውስጥ ስላለው የወጣትነት ሂደትና ስለ ትምህርት ያስቃኘናል። እንደሚከተለው አቀርብላችኋለሁ። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባትና ስምንት ዓመታትን ያሳልፋሉ። በነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮዎች እንደሚማሩበት ተቋም የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረዥም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች። እኔ አገልግኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮት የነበረው እና በሰአቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ሶስት አጠቃላይ እንዴት አድርጌ ያለኝን እስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ነው ነበር በአንድ ምነት የተስራደግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው።

ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋንነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት መጠር ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ነገኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው ያለንም ትምህርቱን የሰብጀክት ማታዊን በደንብ አድርጎ አንበቦ ተረድቶ በከተማ ዝግጅት ላይ ነው በዋነኝነት አትኩረት ብናደርገው የነበረው ነው። ትንሽ ይሄ ከሌሎች ጋር መታወቁና ነገር እንደሆነ ነበር። የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲጣ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል። በእርግጥ እኔ ከዚህ ነፍ አልነበረኝም። ግን እንዴት ነው ፓይረት ፍላጎት ነበረኝ ከዛ ቁመቴም ከዛ ወደ ህግ ቁመቴ ነው። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፋል መስረኝ ፊዚካል ኤግዛሚኔሽን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀድሮ የሚሻለው ለመሆኑ። ወደዚህ የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት፣ በፈተናና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል። በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ህም ይመስላል ህክምና ትምህርት ህም ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አገኘሁም ነበር በሰዓቱ ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድ ነው ከሁለተኛ ደረጃ ትምህርት ለየት ይላል። ለመግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉ። ትምህርቱ በራሱ እና ሀይስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ፣ አሁን ነው ስትነቂ ማለት እንደዛ አይነት ትምህርት አይደለም የሚጠብቁሽ። ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላሳመጭ ትችያለሽ እና እነሱ ነገር አዳርስ ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንትራክት ይሆናል። ይሄ ቃል ፈተና የሚባል አለው። ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካከብ ወደ ውስጥ ፌርነስ ይጎለዋል። ሲትራ ኑረዲን በበኩሏ ያለፉት ስድስት ዓመታት ትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዴት ትገልጻለች። በሕክምና ሰባት ዓመት ትምህርቱ ሲከፋፈል የመጀመሪያ ሁለት ዓመት የፕሪ ክሊኒካል በሚለው ነው የሚከፋፈለው እና አንደኛ ሁለተኛ ዓመት ብዙ ወር ትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆናል በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር የምንገባበት ጊዜ እና ሆስፒታል የምንገባበት ጊዜ ግን ከታማሚዎች ጋር አልጋተሰቶን፣ ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረ ማለት ነው። እና ከክሊኒካል የር እና ክሊኒካል የር የሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ምን ያመኛል እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተዋረ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል። እና በጣም ደስ ይበል ነበረ እየጨመርን እውቀታችንን እየጨመረ ለሚመጣበት ጊዜ ደግሞ ለታማሚዎቻችንን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር But i you interested try them now, but the interesting to the አድማጮቻችን ከሲትራ ኑረዲን እና እንዲሁም ከዳግማዊ ሙልጌታ ጋር ያደረግነው ቆይታ በነገው ምሽት የሚቀጥል ይሆናል። የሚኪያስ ንጉሴ እና የማርታ ጌታቸውን ሙዚቃ እየሰማችሁ እንድትዝናኑ እንጋብዛለን ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት ጋቢና ቬን መሰናዶውን እዚህ ላይ ፈጸምን። ስናስተናግዳቸው ያመሸ ነው ኤደን ገረመው በመስተንግደው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት መሰናደው እንገናኝ እያለን በጀመነው ሙዚቃ እንሰናበታለን። ሰናይ ምሽት።